የዳቦና የነዳጅ ዋጋ መናር የቀሰቀሰው የሱዳን ተቃውሞ በወታደራዊ መፈንቅለ መንግስት ስልጣን የጨበጡትን የኦመር ሐሰን አልበሽርን በትረ ስልጣን ገርስሶ አላበቃም። ይልቁንም ሂደቱን ተከትሎ በተቀጣጠለው ተቃውሞም የሀገሪቱ ተቃዋሚዎች እንደሚሉት ከ100 በላይ እምቢተኞች፣ ጊዜያዊ የሽግግር መንግስቱ እንደሚለው ደግሞ የ46 ንጹሐን ዜጎችን ህይወት በልቷል። በግጭት እየተናጠች ያለችው ሰፊዋ ሱዳን ኢትዮጵያን ጨምሮ የተለያዩ ወገኖች ነገሩን ለማብረድ ጥረት አድርገዋል። የሽግግር መንግስቱ የሚመራው ወታደራዊ ምክር ቤትና ተቃዋሚዎችም መፍትሄውን በሰላም የሲቪል አስተዳደር በመመስረት ለመምራት ተስማምተውም ነበር። ዩናይትድ ስቴትስ በጉዳዩ ዙሪያ ከወታደራዊ ምክር ቤቱ ጋር ቀጥተኛ ግልጽ፣ እውነተኛና ሀቀኛ ምክክር ማድረጓን በአዲስ አበባ የአሜሪካን ኤምባሲ ለጋዜጠኞች የተናገሩት የአፍሪካ ጉዳይ ረዳት ውጭ ጉዳይ ሚኒስትር ቶቦር ናግይ እንደ ጎርጎሮሲያኑ እስከ ሰኔ ሁለት በሱዳን የነበረው ሁኔታ ከሰኔ ሶስት በኋላ ሌላ መልክ ይዞ በርካቶች ተጎድተዋል ብለዋል። ክስተቱ ከምን የመነጨ እንደሆነ ይህ ነው ለማለት እርግጠኝነትን አጣለሁ። ሆኖም ጥያቄው ትልቅ ነው። እናም እምነታችን ጠንካራ በመሆኑ ኃላፊነት ላለበት ለወታደራዊ ምክር ቤቱ ይህንን ተናግረናል። በትክክል የተከሰተው ምን እንደሆነ፣ ለምን እንደተከሰተ፣ ትዕዛዙን የሰጠው ማን እንደሆነና ምን ያህል የጉዳት ሰለባዎች እንዳሉ ለመለየት ነፃና ተአማኒ ምርመራ እንዲደረግም አሳውቀናል። የግጭቱ መባባስ ዩናይትድ ስቴትስ ነገሩን ችላ ብለዋለች ከሚለው ትችት ተደምሮ ስፍራው ድረስ በመሄድ ተጎጂዎችንና ጊዜያዊ በስልጣን ላይ ያሉ አካላት እንዲያነጋግሩ ማስገደዱንም ረዳት የውጭ ጉዳይ ሚኒስትሩ አብራርተዋል። የድረሰው አሰቃቂ ጉዳት በመሆኑም ተሳታፊዎች ተጠያቂ እንደሚደረጉ ተስፋቸው መሆኑንም ጠቅሰዋል። እኔም አምባሳደር ቡዝም እዚያው አሜሪካውያንን ጨምሮ የተወሰኑ የጥቃቱ ሰለባዎችን አነጋግረናል። በዚህም ሰዎች ተጎድተዋል፣ ሴቶች ተደፍረዋል፣ ድብደባና ሌሎች አስደንጋጭ ጥቃቶችም ተፈጽመዋል። እናም በሚደረገው ገለልተኛ ምርመራ በዚሁ የተሳተፉት ሰዎች ተጠያቂ ይሆናሉ የሚል ተስፋ አለ። ይህ እጅግ አስፈላጊ ጉዳይ ነው። የሽግግር መንግስቱ አመራሮች አለም በከፍተኛ ነውጥና ብዙ ችግሮች ተተብትባ እያለ ሱዳን ላይ ትኩረት መደረጉ ከምን የመጣ ነው የሚል ጥያቄ አንስተውልኝ ነበር ያሉት ቶቦር ናጊይ፣ ይህ ሁኔታ በተለየ እንዳስብ አድርጎኛልም ብለዋል። መልሱ ከባድ ቢሆንም እስከ ሰኔ ሁለት ድረስ የሱዳን ህዝብ እየሆነ በነበረው ደስተኛ ስለነበር ከዚያ በኋላ የተፈጠረው ችግር ግን ለምን ያሊሆን ቻለ የሚለውን ጥርጣሬ ይህንን ሊፈጥር እንደቻለ በመግለጫቸው አብራርተዋል። በሕዝቡ ዘንድ በመጨረሻም ከ35 ዓመታት በኋላ ነገሮች በጎ መስመር ያዙ የሚል ተስፋ አድሮ ነበር። ሆኖም የሰኔ ሶስት እልቂት ሊከሰት ይችላል የሚል ምንም አይነት አመክንዮ የሚሆን መነሻ አልነበረንም። እናም ይህ ተቃርኖ ነው ይመስለኛል በሌላው ዓለም ላይ ሰቆቃ ቢኖርም ዓለም በተለየ ሁኔታ ትኩረቱን ወደ ሱዳን እንዲያዞር ያደረገው። እውነታው ከምርመራ በኋላ የሚታወቅ ቢሆንም ብዙ ሀሜቶችና ጉምጉምታዎች መኖራቸውንም አውስተዋል። የተፈጠረው አስደንጋጭ ክስተት በሌሎች ሀገሮች እንደሚታየው ጥፋተኞችን ነፃ ከማድረግ የተሻገረ ገለልተኛ ምርመራ እንዲደረግና ጥፋተኛው እንዲጠየቅ መሻታቸው መሆኑንም የአፍሪካ ጉዳይ ረዳት ውጭ ጉዳይ ሚኒስትር ቶቦር ናግይ በመግለጫቸው አብራርተዋል። በሌሎች ሀገሮች እንደሚስተዋለው ወታደሮች ጥፋት አድርሰው ነፃ ይሆናሉ ዜጎች ደመከልብ ሆነው ይቀራሉ። ይህ ነገር በሱዳን እንደማይከሰት እርግጠኛ መሆን አለብን። ለዲደብልዩ ለተጠናቀረው ዘገባ ሰለሞን ሙጨነኝ ከአዲስ አበባ።